የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ጥር 16 2016 ዓ.ም መሰናደው ጀመረ።

ኢትዮጵያና ግብጽ እየተካሰሱ ነው። በምሽቱ በዚህ ዙሪያ ዘገባለን። በሌላ በኩል መንግስት ለታጣቂ ኃይሎች ሀቀኛ የሰላም ጥሪ ያቅርብ ሲል ኢዜማ ጠመጠየቁና እንዲሁም ደግሞ ሌሎች የሀገር ውስጥና ዓለም አቀፍ ዜናዎችና ዘገባዎችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዱ በመምራት ኤደን ገረመው አብሪያችሁ ዘልቃለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታከናውናለች። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጃ

ሰጣችናት ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን እስከ ምሽቱ አራት ሰዓት ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቢያ ማህሪክ የፌስቡክ ገጽና ድረ ገጽ እንዲሁም ደግሞ የዩቱብ ገጾች ላይ ተከታተሉ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዳው ዜና እናልፋለን።

በድጋሚ እንደምናመሻችሁ 1400 ኪሎ ግራም የሚመዝን ወርቅ ቦሌ አየር ማረፊያ ተያዘ። በናይጄሪያ ግጭት 55 ሰዎች ሕይወታቸውን አጡ። እንዲሁም አሜሪካ፣ ደቡብ ኮሪያና ጃፓን ከሰሜን ኮሪያ ጋር ጦርነት ለማድረግ እየተዘጋጁ ነው ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ክስ አሰምተዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን።

ከኒያሜ ኒጀር የመጣ ነው የተባለ 1400 ኪሎ ግራም የሚመዝን ወርቅ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ከ3 ሳምንት ሳምንታት በፊት መያዙን ተከትሎ የኒጀር ፖሊሶች ምርመራ መጀመራቸውን ኤኤፍፒ ከፍትህ አካላት አገኘሁት ያለውን መረጃ ጠቅሶ ዘግቧል። 100 ሚሊዮን ዶላር የሚጠጋ ዋጋ እንደሚያወጣ የተገመተው ወርቅ አዲስ አበባ ላይ መያዙን

ትራንስፓረንሲ ኢንተርናሽናል የተሰኘው መንግሥታዊ ያልሆነ ድርጅት ቀን ሳይጠቅስ ማስታወቁንም ዘገባው አመልክተዋል። የኒጀር ፍትህ ሚኒስትር

አልዩ ዳውዳ በመንግስታዊ ሬዲዮ ሲናገሩ መስሪያ ቤታቸው ጉዳዩን በተመለከተ ለፖሊስ ማስታወቁንና ምርመራም በመካሄድ ላይ እንደሆነ አስታውቀዋል። ከእንደ አውሮፓውያን አቆጣጠር 2004 ወዲህ የወርቅ ምርቷ እንደጨመረ በሚነገረው ኒጀር አንድ ሺ የሚሆኑ ባህላዊ የወርቅ አውጪዎች በአገሪቱ ሰሜንና ምዕራብ አካባቢ በተቦታተነ ቦታ ይገኛሉ። አካባቢዎቹ የጸጥታ ችግር ያለባቸውና የታጠቁ ጂሃዲስቶች እንደሚንቀሳቀሱበት ታውቋል።

ምርመራው የወርቁን መነሻና ላኪዎቹን ለመለየት የሚደረግ ሲሆን ወርቁን በህገ ወጥ መንገድ በማስተላለፍ የተሳተፉ ግለሰቦች ለፍርድ እንደሚቀርቡ የፍትህ ሚኒስትሩ አስታውቀዋል። ክስተቱ በጄኔራል አብዱርሃማኔ ቲያኒ የሚመራውን ሁንታ ያሳሰበ ጉዳይ መሆኑንም ሚኒስትሩ አክለዋል። በኢትዮጵያ የሚገኘውን ወርቅ ወደ ኒጀር ለመመለስ ሂደት እንደሚጀምርም አስታውቀዋል።

የኒጀር ማዕድን ሚኒስትር የማዕድን ማውጣት ፈቃድ እንዳይሰጥ ለጊዜው ማገዱንም አስታውቋል። በኒያሜ በሚገኘው ዲዮሪ ሀማኒ የዓለም አቀፍ አውሮፕላን ማረፊያ የሚሰሩና በደርዘን የሚቆጠሩ የጉምሩክ ሠራተኞች የፖሊስና ሌሎችም የጸጥታ አካላት ወደ ሌላ ቦታ መዛወራቸውን የኤኤፍፒ ዘገባ አመልክተዋል።

በሰሜን ማዕከላዊ ናይጄሪያ በሙስሊም ከብት አርቢዎችና በክርስቲያን ገበሬዎች መካከል በፈነዳ ግጭት 55 ሰዎች መገደላቸውን ቀይ መስቀልና የማኅበረሰብ መሪዎች ማስታወቃቸውን የኤፍፒ ዘገባ አመልክተዋል። ማንጉ በተባለው አውራጃ የሰዓት እላፊ ቢታወጅም ትምህርት ቤቶችና የሃይማኖት ተቋማት መቃጠላቸውና መዘረፋቸው ታውቋል። በአብዛኛው ክርስቲያኖች የሚገኙበት የሙዋጋፉል ጎሳ ልማት ማህበር ከፉላኒ ወገን ያሉትን ሙስሊም ከብት አርቢዎች

ለጥቃቱ እና ለ30 ሰዎች ሞት ተጠያቂ አድርገዋል። የሙስሊም ድርጅት ተወካዮች በበኩላቸው 25 አስከሬኖችን ማግኘታቸውን አስታውቀዋል። ኤኤፍፒ ተመልክቼዋለሁ ባለው የናይጄሪያ ቀይ መስቀል ማኅበር ሪፖርት መሠረት 55 ሰዎች መገደላቸውና ከ100 በላይ የሚሆኑ ደግሞ መጎዳታቸው ታውቋል። 1500 የሚሆኑ ሰዎች መፈናቀላቸው ሲታወቅ፣ በሁለት ካምፖች እንዲጠለሉ ተደርጓል ተብሏል።

ባለፈው ገና በደረሰ ጥቃት ሁለት መቶ ክርስቲያኖች ከተገደሉ ወዲህ በአካባቢው ውጥረት መስፈኑ ተነግሯል። እስራኤል በፈጸመችው ጥቃት ተፈናቃዮች በተጠለሉበት በአንድ የተመድ መሰልጠኛ ማዕከል የነበሩ አስራ ሁለት ሰዎች መገደላቸውን ተከትሎ

ሲቪሎችን ከጥቃት ለመጠበቅ አስፈላጊ ሁሉ እንዲደረግ አንድ የድርጅቱ ባለስልጣን አሳስበዋል። በጋዛ የሰብአዊ ስራ የሚያከናውነው የተመድ ድርጅት ኃላፊ የሆኑት ቶማስ ዋይት በደቡብ ጋዛ በምትገኘው ካን ዩኒስ ከተማ የደረሰው ጥቃት ለሰብአዊ ሕግጋት በተደጋጋሚ ያለመገዛትን ያመለክታል ብለዋል። በካን ዩኒስ ሲቪሎች በሚገኙባቸው ቦታዎች በተከታታይ በመድረስ ላይ ያለው ጥቃት በአስቸኳይ መቆም አለበት ሲሉም አክለዋል።

በሆስፒታሎችና ተፈናቃዮች በሚገኙባቸው መጠለያዎች ውስጥ ያሉ ሰዎች በመገደል ላይ ናቸው፣ የህይወት አድን ስራዎችም ተስተጓጉለዋል ሲሉ አክለዋል። ቶማስ ዋይት በጥቃቱ ሰባ ሶስት ሰዎች እንደተጎዱም ኃላፊው አስታውቀዋል። የእስራኤል ሰራዊት በበኩሉ ደቡብ ድብደባው በኃይሎቹ የተፈጸመ ነው ብሎ እንደማያምን አስታውቀው የካን ዩኒስ አካባቢ ግን የሐማስ ታጣቂዎች ዋና መደብ እንደሆነ ገልጿል።

በአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ቬዳንት ፓቴል ሲቪሎች የተመድ ማዕከላትና የሰብአዊ ሰራተኞች ከአደጋ መጠበቅ እንዳለባቸው ዋሽንግተን ላይ ተናግረዋል። አሜሪካ ደቡብ ኮሪያና ጃፓን ከሰሜን ኮሪያ ጋር ጦርነት ለማድረግ እየተዘጋጁ ነው ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንት ረቡዕ ክስ አሰምተዋል። ሦስቱ አገራት በበኩላቸው በጋራ የሚያደርጉት ወታደራዊ ልምምድ በመከላከል ላይ ያተኮረና

ከሰሜን ኮሪያ በመምጣት ላይ ያለውን የኒውክሌር ስጋት ለመቋቋም ያለመ መሆኑን ይናገራሉ። በተመድ በተዘጋጀ ጋዜጣዊ መግለጫ ላይ የተናገሩት ላቭሮቭ ከደቡብ ኮሪያ የሚሰማው ትርክት ድንገት ሰሜን ኮሪያ ላይ አነጣጥረዋል ብለዋል። በተመሳሳይ ከጃፓን የሚሰማው መልእክትም ተንኳሽ እንደሆነ አመልክተዋል። የወታደራዊ ትብብሩ ዓላማ ከኮሪያ ህዝባዊ ዴሞክራሲያዊ ሪፐብሊክ ጋር ለውጊያ መዘጋጀት እንደሆነ ግልጽ ሆነዋል ብለዋል ላቭሮቭ

ሶስቱ አገራት የአሜሪካንን አውሮፕላን ተሸካሚ መርከብ ያሳተፈ የጋራ ወታደራዊ ልምምድ ባለፈው ሳምንት አድርገዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው ተከታታይ የሚሳይል ሙከራዎችን በማድረግ ላይ ናቸው። ሩሲያ ከሰሜን ኮሪያ ጋር ያላትን ግንኙነት ያላት ግንኙነት በጥሩ ሁኔታ እያደገ መሆኑን ላቭሮቭ ተናግረዋል። ይህ በእንዲህ እንዳለ ሰሜን ኮሪያ በመዲናዋ ፒዮንግያንግ የሚገኝንና

ከደቡብ ኮሪያ ጋር በሰላም መልሶ ለመዋዋድ ያላትን ፍላጎት የሚያሳየውን ቅስት በማፍረሷን ተከትሎ አገሪቱ ወደ ዲፕሎማሲ እንድትመለስ አሜሪካ በመጠየቅ ላይ ነች። ለአስርተ ዓመታት የቆየውን ቅስት በማፍረስ ኪም ጆንግ ኡን ከደቡብ ኮሪያ ጋር በሰላም የመዋዋዱን ተስፋ አጨናግፈዋል ተብሏል። በአሜሪካ ከአሜሪካ እና ከጎረቤቶቿ ጋር ፍጥጫ ውስጥ ያለችው ሰሜን ኮሪያ አዲስ ክሩዝ ሚሳይል መሞከሯን ዛሬ ሐሙስ አስታውቃለች።

ደቡብ ኮሪያም የሰሜን ባላንጣዋ ወደ ምዕራባዊ የውሃ አካል አቅጣጫ ክሩዝ ሚሳይል ማስወንጨፏን እንደደረሰችበት አስታውቃለች። የሰሜን ኮሪያ የሚሳይል እንቅስቃሴዎች በተባበሩት መንግስታት ድርጅት የታገዱ ባይሆኑም ለደቡብ ኮሪያና ጃፓን ግን የስጋት ምንጭ ናቸው። ሰሜን ኮሪያ በያዝነው ወር ብቻ ተደጋጋሚ የሚሳኤል ሙከራዎችን አድርጋለች። በጃፓን እና በጓም በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ያነጣጠሩ ናቸው ተብሏል

በመጨረሻም ዋይት ሀውስና የሁለቱ ፓርቲዎች የህገ መወሰኛ ምክር ቤት አባላት በጋራ ሲደራደሩበት የቆየውንና ለዩክሬን ለእስራኤል እና ለታይዋን የ106 ቢሊዮን ዶላር እርዳታ ለመስጠት እንዲሁም የፍልሰተኞችን ደንብ ጠበቅ ለማድረግ ለወራት ሲሰራበት የቆየውን ስምምነት እንደሚቃወሙ የሪፐብሊካን እጩ እንደሚሆኑ የሚጠበቁት የቀድሞ ፕሬዝደንት ዶናልድ ትራምፕ በመግለጽ ላይ ናቸው።

በቀጣዩ ምርጫ የፍልሰተኞች ጉዳይ አንገብጋቢ እንደሆነ በሚያምኑ ድምፅ ሰጪዎች የሚደገፉት ትረምፕ ባለፈው ማክሰኞ በኒው ሃምሽር የተደረገውን ቅድመ ምርጫ አሸንፈዋል። በሚሊዮን የሚቆጠሩ ሰዎች ወደ አገራችን በመጎረፍ ላይ ናቸው፣ የሚመጡትም ከእስር ቤትና ከአእምሮ ሕክምና ተቋማት ነው ሲሉ ተደምጠዋል። ትራምፕ ትረምፕ ማክሰኞ እለት የተቀዳጁ ድል የሪፐብሊካን ህግ አውጪዎች የፍልሰተኞችን ህግ በተመለከተ

ሰጥቶ በመቀበል ላይ የተመሰረሰ ስምምነት እንዳያደርጉ ጫና ለማሳደር ይረዳቸዋል ተብሏል። ትረምፕ በባለቤትነት በያዙት የማኅበራዊ መድረክ ትሩስ ሶሻል ላይ ባወጡት መልእክት በሚሊዮኖች የሚቆጠሩ ሰዎች እየተፈጸመ ያለ ወረራ ብለው የገለጹትን የፍልሰተኞች ወደ አገሪቱ መግባት ለማስቆም የሚያስችሉ ሁኔታዎች ካልተካተቱ ሪፐብሊካኖች በድንበር ህጉ ላይ ስምምነት እንዳያደርጉ አሳስበዋል።

ዋይት ሀውስ ና የሁለቱ ፓርቲዎች የህግ መወሰኛ ምክር ቤት አባላት ለወራት በጋራ ሲደራደሩበት የቆየውና ለዩክሬን እስራኤል ና ታይዋን የ106 ቢሊዮን ዶላር እርዳታ ለመስጠት ያለመው ስምምነት የፍልሰተኞች ደንብ ጠበቅ የሚልበትና ድንበርንም ለመጠበቅ የሚያስችሉ ሁኔታዎች እንዲካተቱበት ሪፐብሊካኖች በመወትወት ላይ ናቸው ክብራትና ክብራን ለምሽቱ ያዝነው ዜና በዚሁ ተፈጽሟል ለቀሪ ዝግጅቶች ወደ አስተናጋጁ አመራቸዋሉ

Thank you.

ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሳችሁ እንግዲህ ወልዴ ነበረ። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። መሰናዳውን በመምራት ኤደን ገርሞ፣ ብርሃን ኃይሉ ስርጭቱን በማቀናበር ዋና አዘጋጇ ጽዮን ግርማ፣ አባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሳይ አሸናፊና ግርማ ደገፋ የምስልና የድምጽ ቅንብሩን አብረን በመከወን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር።

ኢትዮጵያና ግብጽ መካሰሳቸውን ቀጥለዋል። የግብጽ መግለጫዎች ኢትዮጵያን አያሸብሩም ሲሉ የኢትዮጵያ የውጭ ጉዳይ ቃል አቀባይ አምባሳደር መለስ አለም ዛሬ ለጋዜጠኞች ተናግረዋል። ግብጽ ኢትዮጵያን በማወቅ ዘመቻ የከሰሱት አምባሳደር መለስ አለም ሀገራቸው ከሶማሌላንድ ጋር የገባችው መግባባት ትክክለኛ ግንዛቤ እንዲያገኝ በመጣር እንደምትቀጥልም አስታውቀዋል። የግብጽ ፕሬዝዳንት ሶማሊያ ማንንም እንድታስፈ

እንዲያስፈራራት አንፈቅድም ሲሉ ሰሞኑን ለወረወሩት መልእክትም ሲመልሱ ለሶማሊያ ግብጽ ከኢትዮጵያ በላይ አሳቢ ልትሆን አትችልም ብለዋል። በቅርቡም ካይሮ ላይ በተካሄደ የአረብ ሊግ የሚኒስትሮች ጉባኤ ላይ ኢትዮጵያ በአካባቢው ያለመረጋጋት ምንጭ ሆናለች ሲሉ የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሪ ተናግረው ነበረ። ዘገባው የኬኔዲ አባተ ነው ዝርዝሩን ይዟል።

የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ጥር 6 2016 ዓ ም በሰጡት ጋዜጣዊ መግለጫ ከካይሮ የሚሰነዘሩ አስተያየቶች ኢትዮጵያን እንደማያሸብሯት ገልጸው የግብፁ ፕሬዝደንት አብዱል ፈታህ አልሲሲ ባለፈው ሳምንት ለሰጡት አስተያየት ምላሽ ሰጥተዋል። የመግለጫ ጋጋታ ኢትዮጵያ ላይ የሚፈጥረው ነገር የለም ይሄ አገር ትልቅ አገር ነው። በሲኒ ውስጥ ባለ ማዕበል

የሚናጥ አይደለም። ባለፉት ሶስት አመታት ያለፍንበት ሁኔታ ሌሎች አገሮች ያልፉበታል ብላችሁ እንዳትገምቱ። ባለፉት ሺህ ዘመናት ያለፍንበትን መንገድ ብዙ አገሮች አያልፉትም። ስለዚህ የግብጽ ወንድሞቻችን የሚያወጡት መግለጫ ብዙም የሚያመጣው ነገር የለም። በፊት ከህዳሴ ግድብ ጋር በተያያዘ ብዙ መግለጫ ይወጣ ነበር። ግድቡ ቀጥሏል። አሁን ያለበት ደረጃ ደርሷል። በቀጥታም

በተዘዋዋሪም ይሄ ሀገር መረጋጋት እንዳይኖር ይሰራሉ። እኛ የምንለው ሳይሆን እንደ ሰሞኑ የአፍሪካ ዋንጫ፣ የእግር ኳስ ዋንጫ በቀጥታ ቴሌቪዥን የተላለፈ በቀጥታ ስለዚህ መደምደሚያ ላይ ለመድረስ ብዙም ይቸግራል። መግለጫ የሚሸበር የሚረበሽ አገርና ህዝብ አይደለም። አሁን ያለን ነጻነት በዋጋ ነው የመጣው።

የግብፅ ፕሬዝደንት አብዱልፈታ አልሲሲ ሶማሊያን ማንም እንዲያስፈራራት ግብፅ አትፈቅድም ሲሉ እሁድ ዕለት ማስጠንቀቃቸውን መዘገባችን ይታወሳል። ከሶማሊያው ፕሬዝደንት ሀሰን ሼክ መሐሙድ ጋር በመሆን አልሲሲ በሰጡት በዚሁ ጋዜጣዊ መግለጫ ማንም ሶማሊያን እንዲያስፈራራም ሆነ ደህንነቷን አደጋ ላይ እንዲጥል አንፈቅድም ብለዋል። ሲሲ አክለውም ግብፅን አትፈታተኑ ወይም ወንድሞቿን አታስፈራሩ፣ በተለይም ደግሞ ጣልቃ እንድንገባ ከጠየቁ ሲሉ ተናግረዋል። ወደ ባልባ የሆነች

የተፈጸመችው ኢትዮጵያ ከሶማሌላንድ ጋር የፈጸመችው ስምምነት ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅድ ነው። በምትኩ ኢትዮጵያ ለሶማሌላንድ የነፃ ሀገርነት እውቅና ልትሰጣት እንደምትችል አስታውቃለች። ሶማሌላንድን የሀገሯ አካል አድርጋ የምትቆጥረው ሶማሊያ ግን ይህንን ስምምነት ተቃውማለች። ለኢትዮጵያ የማስተላልፈው መልእክት መሬትን ለመቆጣጠርና ለመያዝ

መሞከር ማንም የማይስማማበት ጉዳይ ነው ያሉት አልሲሲ የተሻለው መንገድ በልማት ላይ መተባበር ነው ብለዋል። የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሪም ባለፈው ሳምንት በካይሮ በተካሄደው የአረብ ሊግ የሚኒስትሮች ስብሰባ ላይ የሶማሊያ ሉዓላዊነትና የግዛት አንድነት እንዲከበር ጥሪ አቅርበው ኢትዮጵያ የቀጣናው አለመረጋጋት ምንጭ ሆናለች ማለታቸው ይታወሳል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ለግብጽ መሪዎች በሰጡት ምላሽ ግብጽ ኢትዮጵያ እንዳትረጋ

ጋ የምትሰራ መሆኗን ተናግረዋል። ከካይሮ የሚሰነዘሩት አስተያየቶች ተመሳሳይ ይዘት እንዳላቸው የገለጹት ቃል አቀባዩ የሀገሪቱ አቋም ኢትዮጵያን አያሸብራትም ሲሉ ተደምጠዋል። የግብፅን አቋም በጣልቃ ገብነትም ፈርጀዋል። አፍሪካዊ መፍትሄ ሲባል ከህዳሴ ግድብ ጋር ብቻ ሳይሆን ኤዩም እንዳለው የውጭ ጣልቃ ገብነት አይጠቅምም። የውጭ ጣልቃ ገብነት ዋናው አላማው ግጭቱን ቁርሾውን

ላቻውን ቀውሱን ማርገብ ሳይሆን ማራገብ ነው። በእኛ በኩል ቀውሱን ማርገብ ነው ጠቃሚ። ዲስከሌት ማድረግ እንጂ ስከሌት ማድረግ አይጠቅምም። ብዙ የቤት ስራ ያለው ሰው እንደዛ አያደርግም። ስለዚህ ሁኔታዎችን ማራገብ ሳይሆን ማርገብ ነው የሚጠቅመው። ከኢትዮጵያ በላይ ለሶማሊያውያን አስባለሁ ብሎ የሚል ሰው እንደዚሁ ከንቱ ማፏጨት ነው።

ዋጋ የሚከፍሉ ኢትዮጵያውያን ናቸው ተቋሞች እንዲቋቋሙ ቋቋሙ ኢትዮጵያውያን ናቸው ዋጋ እየከፈሉ ኢትዮጵያና ሶማሊያ አንድ ህዝብ ናቸው በጣም ቤተሰብ ናቸው ወዳጅ አሉ ቤተሰብ ስለዚህ በዛ ደረጃ መታየት ይኖርበታል

የግብጽን አቋም የተቃወመችው የሶማሊያ ተገንጣይ ግዛት ሶማሊላንድም ግብጽ ዲፕሎማሲያዊ ጥረቷን እንደ ሱዳን፣ ሊቢያና ጋዛ ያሉ የቅርብ ጎረቤቶቿን ግጭቶች ወደ መፍታት እንድታዞር እናበረታታለን ብላለች። ዩናይትድ ስቴትስን ጨምሮ የተለያዩ የዓለም አቀፉ ማህበረሰብ አካላት ስምምነቱን ተከትሎ የተፈጠረው ውጥረት እንደሚያሳስባቸውና የሶማሊያ ሉዓላዊነትና የግዛት አንድነት እንዲከበር መጠየቃቸው ይታወቃል። አምባሳደር መለስ አለም በዛሬው መግለጫቸው

ከስምምነቱ ጋር በተገናኘ የኢትዮጵያን ፍላጎት ለተለያዩ ዓለም አቀፍ አካላት የማስረዳት ሥራ እየተከናወነ መሆኑንና አዎንታዊ ምላሾች እየተገኙ እንደሆነም ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

የተከበራችሁ አድማጭ ተመልካቾቻችን ምሽታችሁን ከኛ ጋር ለማሳለፍ ስለፈቀዳችሁ አብዝተና አመሰግናለን። የተከታተላችሁት አብይ ርዕሱም ነበር። የትንታኔ መጽሄት ይቀጥላል።

በኢትዮጵያ የትጥቅ ግጭቶችን ለማስቆም መንግስት ለታጣቂ ኃይሎች ሀቀኛና ይፋዊ የሰላም ጥሪ እንዲያቀርብ የኢትዮጵያ ዜጎች ለማህበራዊ ፍትሕ ኢዜማ ፓርቲ ዛሬ በሰጠው ጋዜጣዊ መግለጫ ጠየቀ። የኢትዮጵያ መንግስት ለትግራዩ የረሃብም አደጋ ትኩረት አልሰጠም በማለት ፓርቲው ክስ አሰምቷል። በፓርቲው መግለጫ ላይ ከኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ገብረ ሚካኤል ገብረመድህን ጋዜጣዊ መግለጫውን ተከታትሏል።

የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ፓርቲ የዜጎች ሰላምና ደህንነት ይጠበቅ፣ ሰብአዊና ዲሞክራሲያዊ መብቶች ይከበሩ በሚል ርዕስ

ዛሬ ሐሙስ በሰጠው ጋዜጣዊ መግለጫ በኢትዮጵያ የጸጥታ ችግር እየተባባሰ እንደመጣ ገልጿል። በፓርቲው ዋና ጸሐፊ አቶ አበባ አካሉ የተነበበው መግለጫው ዜጎች ከመኖሪያቸው በአጭር ርቀቶች ሳይቀር ወጥተው ለመግባት እየተሳናቸው እንደሆነ ያመለክታል። በማሳያነትም በቅርቡ በልዩ ልዩ አካባቢዎች ተፈጽመዋል ያላቸውን ግድያዎች ይዘረዝራል። ህዳር 14 ቀን 2016 ዓ ም በቄለም ወለጋ ዞን ጊዳሚ ወረዳ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ

ቤተክርስቲያን ውስጥ የታጠቁ ቡድኖች በፈጸሙት ጥቃት በዘጠኝ የቤተክርስቲያኒቷ አባላት ላይ የጅምላ ግድያ መፈጸሙን ቤተክርስቲያኒቷም የሰብአዊ መብት ተሟጋጆችም አስታውቀውናል። ከዳር 13 ቀን 2016 ዓ ምት በአርሲ ሀገረ ስብከት በሚገኙ የተለያዩ ቤተክርስቲያናት ምዕመናን ላይ በተፈጸመ ጥቃት የ36 ሰዎች መገደላቸውን ቤተክርስቲያኒቱ ገልጻለች። ታህሳስ 2 2016 ዓ ም በኦሮሚያ ክልል ሆሮጉድሩ ዞን ኡሙሩ ወረዳ የታጠቁ ኃይሎች

በደረሰው ጥቃት 13 ሰላማዊ ሰዎች ተገለዋል። እነዚህ ማሳያዎች ሀገሪቱ ስላለችበት የሰላምና የደህንነት ቀውስ ይጠቁማሉ ያሉት አቶ አበበ ሰላማዊ ሰዎች በየቦታው የሚታገቱበት የሚጠቁበትና የሚገደሉበት ሁኔታም እንዳለ አክለዋል።

የችግሩ መባባስ ከመንግስት ውጭ ያሉት ኃይሎች ሚናም ቀላል እንዳልሆነ አመልክቷል። ይህን የሰላምና የጸጥታ ችግር የማስቆም ቀዳሚ ኃላፊነት የመንግስት ቢሆንም በልዩ ልዩ ምክንያቶች ይህን ማድረግ እንደተሳነው መግለጫው ያብራራል። የኢዜማ የድርጅት ጉዳይ መምሪያ ኃላፊ አቶ ዋሲሆን ተስፋዬ ደግሞ ዋናው ምክንያት የአመራሩ የቁርጠኝነት ማነስ ነው ይላሉ። ያልጠራ ያልተናበበ ቁርጠኝነት የሌለው ያቅም ማነስም ጭምር ያለበት

መንግስት በመሆኑ ሰላምን ከማስከበር አንጻር ከፍተኛ ችግር እየገጠመ ነው። ጸጥታን ማስከበር ኃላፊነት ያለበትን መንግስት ያንን ባለማድረጉ ምክንያት ንጹሃን ዜጎች በተለያየ መልኩ እያለቁ የጠራ አቋም የጠራ አቋምን ይዞ ደግሞ ሰላምን በማስከበር ጉዳይ ላይ ወደፊት የመግፋት ችግር አለ ብለን እናምናለን።

ፓርቲው በአሳሳቢነት የጠቀሰው ሌላው ችግር ከመብቶች አለመከበር ጋር የተያያዘ ነው። በመንግሥት በኩል መደበኛ አሰራር መስሎ የቀጠለው ሕገወጥ የጅምላ እስርና የሰብዓዊ መብቶች ጥሰት እንዳሳሰቡት የጠቀሰው ፓርቲው በአዲስ አበባ ዙሪያ በሺዎች የሚቆጠሩ ሰዎች በጅምላ ታፍሰው በየእስር ቤቱ ሲጋዙ እንደነበር ባሰባሰባቸው መረጃዎች ለማወቅ እንደቻለ አስታውቋል። ታሰሩ ከተባሉት ሰዎች መካከል የፓርቲው አባሎች እንደሚገኙባቸው

የኢዜማ የሕግና አባላት ደህንነት መምሪያ ኃላፊ አቶ ስዩም መንገሻ ገልጿል። ኢዜማ አባላቱ በየጊዜው ይያዛሉ፣ ታሰራሉ፣ አልፎ ተርፎም ግድያም አለ፣ ይደበደባሉ፣ አካለ ጎዶሎም የሆኑ አባሎቻችን አሉ። በጣም አጽንኦት መስጠት የሚያስፈልገው የኢዜማ አባላት እስር ጉዳይ ለኢዜማ የፖለቲካ ጉዳይ አይደለም፣ የሰብአዊ መብት ጉዳይ ነው። የፓርቲው መግለጫ በአማራና በኦሮሚያ ክልሎች ያለው ትጥቃዊ ግጭትና አለመረጋጋት

ሀገሪቱን ከፍተኛ ዋጋ እያስከፈላት እንደሆነም ያትታል። ጦርነቱ እያስከተለ ያለውን ማኅበረ ኢኮኖሚያዊ ጫናም ዋና ጸሐፊው አቶ አበበ አካሉ እንዲህ አብራርተዋል። በአሁኑ ወቅት በሁለቱ ክልሎች ባለው ጦርነት ምክንያት የግብርና ስራዎች ተስተጓጉሏል። ተማሪዎች ትምህርታቸውን በአግባቡ መከታተል አልቻሉም። ዜጎች ለችግር ተጋልጠዋል። የንግድ ኢንቨስትመንትና የቱሪዝም እንቅስቃሴዎች በከፍተኛ ደረጃ ተዳክመዋል። መሠረተ ልማቶችም ወድመዋል። ሁኔታው በዚህ ከቀጠለ ከዚህ የራሱ ለአገር ህልውና አስጊ የሆኑ ቀውሶች መፈጠራቸው

የሚቀር አይመስልም። ይህ ችግር በሰላማዊ መንገድ እንዲያበቃ መንግስት ሀቀኛና ይፋዊ የውይይት ጥሪ እንዲያቀርብ አቶ ዋሲሁን ተስፋዬ ጠይቋል። ይሄ ጦርነት መቆም ካልቻለ፣ ይሄ ጦርነት ወደ ሰላም መቀየር ካልቻለ፣ በዚህ ሁኔታ ላይ አሸናፊ የለም። የአማራውን እንበለው የኦሮሚያውን በለው መንግስት በጉልበት አስቆመዋለሁ ቢል አይችልም። ስለዚህ የሰላም ጥሪ መምጣት አለበት። ችግሩን በዘለቄታ የማይፈታ የሰላም ጥሪ አይደለም እየጠየቅን ያለነው ጥሪ ትጥቅህን ፈተህ

ሁሉን ነገርን ጥለህ ወደ ካምፕ ከብተህ ተሃድሶ ወስደህ ወደ ሰላማዊ ሕይወት ተመለስ የሚል የይስሙላ ጥሪ ውጤት አያመጣም። ሐቀኛ የሆነ ጥሪ መደረግ አለበት። ፓርቲው ባወጣው መግለጫ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ለሚኒስትር ዲኤታ አቶ ከበደ ደሲሳ ያደረግነው የስልክ ሙከራ አልተሳካም።

በሌላ በኩል የኢትዮጵያ መንግስት ዘላቂ ሰላምን ለማረጋገጥ በሁሉም ክልሎች ነፍጥ ላነገቡ ኃይሎች የሰላም በር መክፈቱን በተለያየ ጊዜ አስታውቀዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ በቅርቡ በሰጡት መግለጫ መንግስት ችግሩን ከመሠረቱ ለመፍታት የሁሉ አቀፍ ብሔራዊ ምክክር ኮሚሽንና ውጤታማ ተግባራት እየተከናወኑ እንደሆነም ተናግረዋል። በአንጻሩ የሰላም አማራጭን ያልፈለጉ ያሏቸው ኃይሎች

አሁንም ሀብትን የመዝረፍና የፖለቲካ ፍላጎትን በኃይል የማሳካት አውዳሚና በታኝ አካሄድ ቀጥለዋል ሲሉ ወንጅለዋል። አቶ አበበ አካሉ በንባብ ያሰሙት የኢዜማ መግለጫ አክሎም መንግስት በትግራይ ክልል ለተከሰተው ድርቅ ትኩረት አልሰጠም ሲሉ ወቅሰዋል። በትግራይ ክልል ሰዎች ለከፍተኛ ረሃብ መጋለጣቸውን የክልሉ ጊዜ አስተዳደር በተደጋጋሚ እየገለጸ ይገኛል። ሰዎች በረሃብ ምክንያት እየሞቱ መሆኑም የተለያዩ የሰብአዊ መብት ተቋማት፣ መገናኛ ብዙሃንና አክቲቪስቶች እያሳወቁ ናቸው።

በዚህ ወቅት በትግራይ ክልል ከአንድ ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የክልሉ ጊዜያዊ አስተዳደርና መገናኛ ብዙኃን እየገለጹ ናቸው። ሆኖም የፌዴራሉ መንግስት ለችግሩ እውቅና ሰጥቶ መፍትሄ ከመፈለግ ይልቅ ጉዳዩን ቁጥሮች ላይ የተመሰረተ ፖለቲካ በማድረግ ከክልሉ አስተዳደር ጋር እሰጥ ገባ ጀምሯል። ይህ አካሄድ በንጹሐን ሕይወት ላይ የበለጠ አደጋ ሊጋብስ ስለሚችል የፌዴራሉ መንግስት ከየትኛውም ወገን የሚነሱ እሰጠ ገባዎች ላይ ሳያጠቁም

ኃላፊነት ተሰጥቶ ኢትዮጵያውያንና ዓለም አቀፉን ማህበረሰብ በማስተባበር በትግራይም ሆነ በሌሎች አካባቢዎች ለረሃብ የተጋለጡ ዜጎችን መታደግ ይጠበቅበታል። በትግራይ ክልል በአራት ዞኖች ድርቅ እንደተከሰተ የገለጸው የኢትዮጵያ መንግስት በበኩሉ ድጋፍ እያቀረበ እንደሆነም በቅርቡ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ

ከምዕራብ ወለጋ ዞን ጊምቢ ወረዳ ቀበሌ

የአራት መቶ ንጹሃን ዜጎች ህይወትን የቀጠፈውን ጥቃት ሸሽተው ወደ አማራ ክልል የተሻገሩ የግጭት ተፈናቃዮች ወደ ቀያቸውን ለመመለስ ዝግጅት እየተደረገ መሆኑን አማራ ክልል አስታውቋል። የክልሉ መንግስት ምክትል ቃል አቀባይ ወንደሰን ለገሰ በምስራቅና ምዕራብ ወለጋ ዞኖች ከሚገኙ ስድስት ወረዳዎች ለተፈናቀሉ ዜጎች ተመሳሳይ ዝግጅት እየተደረገ መሆኑንም ለአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ አስተያየታቸውን የሰጡ በሰሜን ወሎ ዞን ሀርቡ መጠለያ ጣቢያ የሚገኙ አንዳንድ የኦሮሚያ ክልል

የግጭት ተፈናቃዮች ግን በቀድሞ ቀያቸው የጸጥታ ሁኔታ መሻሻል ላይ አይስማሙም። አስቴር ምስጋናው ተፈናቃዮቹና የክልሉ መንግስት አነጋግራ ተከታዩን ዘገባ አሰናዳለች።

በኦሮሚያ ክልል በነበሩ ግጭቶች ምክንያት ተፈናቅለው ወደ አማራ ክልል የተሰደዱ ተፈናቃዮችን ለመመለስ የሚያስችል የፈረሱ ቤቶችን የመጠገንና የጸጥታውን ሁኔታ የማረጋገጥ ስራ እየተሰራ መሆኑን ነው ባለስልጣናት የተናገሩት። ከፌዴራል እና ከክልል የተውጣጡ ከፍተኛ አመራሮች ከጸጥታ ኃይሎች ጋር በቶሌ ቀበሌ ተገኝተው ለተፈናቀሉ ወገኖች የተሰሩ ቤቶችን ተመልክተዋል።

በጉብኝቱ ከተሳተፉት ከእነዚሁ አመራሮችና ባለስልጣናት አንዱ የሆኑት የአማራ ክልል ምክትል ቃል አቀባይ ወንደሰለገሰ የተመለከቱትን ለአሜሪካ ድምጽ አብራርተዋል። የአማራ ክልል የተፈናቃዩን መረጃ በትክክል የመለየት ስራ ነው በቅዳችን አቅደን የነበረው። የኦሮሚያ ክልል ደግሞ የወደሙ ቤቶችን የፈረሱ ቤቶችን የመጠገን መሰረተ ልማቶችን የመጠገን ስራ ነው ተግባብተን ወደ ተግባር የገባ ነው። ስለዚህም ተፈናቃዮች ከመመለሳችን በፊት ቦታው ላይ ምን አለ፣ የኦሮሚያ ክልል መንግስት ምን ሰርቷል የሚለው ልናይ ነው።

በእኛ በኩል ወደዛ ያቀና ነው። ደንም ያየነው ቤቶች እየተጠገኑ አግኝተናል። ጊዜያዊ ማረፊያ ማቆያ ተፈናቃዮች እንደደረሱ ከአካባቢ ማህበረሰብ አቀባበል እንዲደረግላቸው ጊዜያዊ ማቆያ በማዘጋጀት የፈረሱ መሰረተ ልማቶችን በመጠገን የተሰራ ስራ ነው ያረጋግጥ ነው። በምስራቅ ወለጋ አምስት ወረዳ ምዕራብ ወለጋ ደግሞ አንድ ወረዳ

አይተናል። በአየናቸው ወረዳዎች ጥሩ ዝግጅት እየተደረገ ያለው የአካባቢ ማህበረሰብ የምግብ ቁሳቁስ በማሟላት ተፈናቃዮቹ ወደ ቀያቸው ሲመለሱ አቀባበል በማድረግ ወደ ቤታቸው እስኪገቡ ድረስ ደግሞ ማህበረሰቡ በሚገቡበት ካምፕ እንክብካቤ ለማድረግ ብዙ ዝግጅት ነው እያደረጉ ያገኘ ናቸው።

ስለዚህ ዝግጅቱ በጣም ጥሩ እንደሆነ ተመልክተናል። ሰኔ አስራ አንድ ሁለት ሺ አስራ አራት አመተ ምህረት በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ላይ በተፈጸመው አሰቃቂ ጥቃት አራት መቶ ሰዎች መገደላቸውን የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ማስታወቁ ይታወሳል። የኢትዮጵያ መንግስት በበኩሉ ሶስት መቶ ሰላሳ ስምንት ንጹሐን ዜጎች መገደላቸውን ገልጾ ነበር። የዩናይትድ ስቴትስ እና የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ሀገራትና ተቋማትም ጥቃት

ቱን አውግዘዋል። በዚያ ጥቃት የተፈናቀሉና ወደ አማራ ክልል የተሰደዱ ተፈናቃዮች ግን እስካሁን ወደ ቀያቸው አልተመለሱም። የአማራና የኦሮሚያ ክልል አመራሮች ከሁለት ወራት በፊት ባደረጉት ውይይት ተፈናቃዮችን አንጻራዊ ሰላም ወዳለባቸው አካባቢዎች ለመመለስ መስማማታቸውን የአማራ ክልላዊ መንግስት ምክትል ቃል አቃባይ

ወንደሰን ለገሰ ገልጸዋል። ሰሞኑን በቶሌ ቀበሌ እና ሰዎች በተፈናቀሉባቸው የምዕራብና ምስራቅ ወለጋ ዞኖች ሌሎች ስድስት ወረዳዎች የተደረገው ጉብኝትም የተደረገው ዝግጅት የተገመገመበት መሆኑን አስረድተዋል። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በተፈጸመው ጥቃት ሴት ልጃቸውን ጨምሮ አራት የቤተሰብ አባላትን ማጣታቸውን የጠቀሱትና በአሁኑ ሰዓት በአማራ ክልል ደቡብ ወሎ ዞን ሀርቡ ወረዳ በመጠለያ ጣቢያ ውስጥ የሚገኙት ሰይድ ኑሩ

ወደ ቀያቸው እንደሚመለሱ እንደተነገራቸው ጠቁመዋል። ከተፈናቃዮቹ የተውጣጡ ተወካዮችም ወደ ወለጋ መሄዳቸውን እንደሰሙ አመልክተዋል። ይኖሩበት ወደ ነበረው ቶሌ ቀበሌ መመለስ ቢፈልጉም የደህንነት ስጋት እንዳለባቸው ይናገራሉ። መመለስን እኮ አልጠላንም። እዛ ሰላም የለም። ሰው አሁንም እየታገተ ነው። ክሊኒክ በአካባቢያችን የለም። ወፍቶ ቤት የለም። ቤቱ በትክክለኛ አልተሰራም

እንደገና እነሱ እንመልሳለን እያሉ ያሉት መቶ ሀያ በዋራ ነው እያሉ ያሉት፣ እኛ ደግሞ ሰባት ሺ በዋራ ነው ተዛ የተፈናቀሉ። እኛ መመለስ እንወዳለን፣ ሀገራችን ነው። ሰኔ አስራ አንድ ሁለት ሺ አስራ አራት አመተ ምህረት በቶሌ ቀበሌ በተፈጸመው ጥቃት ልጃቸውን ጨምሮ አስራ አንድ የቤተሰብ አባላትን በሞት ማጣታቸውን የጠቀሱትና በአሁኑ ሰዓት በደቡብ ወሎ አርቦ ወረዳ የሚገኙት አቶ እንድሪስ ሀሰን ወደ አካባቢው ለመመለስ አሁንም ስጋት እንዳላቸው ገልጸዋል ሰላምነቱ

ውሸት ነው። ይሄ ወሬ ነው። ሄደዋል መሄዱን ሄደዋል ሰምተናል። ግን የተሰራው ቤት አምሳ ቤት ነው ከሰባት ሺህ ቤት አምሳ ቤት ይገልጠዋል እ ትክክለኛ ከሆነ ሰላምና እርቅ ያስፈልገዋል። ወደ ሀገራችን የምንመለስበት ጉዳይ የሚስተካከልን ከሆነ የሚስተካከለው በሃይማኖት አባት መጀመሪያ አርቅ ተደርጎ የተወሰደው ንብረት ተመልሶ ራሳችንን ተቀብለን የኦሮሚያ መንግስት መጥቶ በየመጠለያው አታምኖ ነው እንጂ

እኛን ሆን ብሎ አሁንም ለማስጨረስ እንጂ ለትክክለኛ ልጥቅና እንድንጠቀም አይደለም እንድንጠቀም አይደለም። ተፈናቃዮች ያነሱትን የደህንነት ስጋትና የመሰረተ ልማት ጥያቄ በተመለከተ ምላሽ የሰጡት የአማራ ክልል ምክትል ቃል አቀባይ ወንድሰ ለገሰ ተከታዩን ምላሽ ሰጥተዋል። እኛ በህደን ቼክ ባደረግነው ወረዳዎች፣ ዞኖች አስተማማኝ ሰላም አለበት ተብሎ የተረጋገጠ ነው። ምን መልስ ግጭት የሚባልም ነገር የለም። መደበኛ የህዝብ ተግባር፣ የህዝብ እንቅስቃሴ ነው ያገኘ ነው

ቅድም ያየናቸው የኦሮሞ ማህበረሰብ ተሰባጥሮ የሚኖሩበት ቀጠና ነው። ይሄ ደግሞ ያልተፈናቀለው የኦሮሞ ማህበረሰብ ደግሞ በእነዚህ ጤና ጣቢያን፣ በትምህርት ቤቶቹም በሁሉም እየተገለገለ ነው ያለው። ስለዚህ የተወካዮቹ ያነሱት ስጋት ከጸጥታ ጋር ነው። ልክ ነው። ጸጥታ ስጋት ማንሳታቸው ተገቢ ነው። የጸጥታ ስጋቱ ደግሞ አስተማማኝ ልሻ የጸጥታ መዋቅር ስምሪት የተደረገበት እንደሆነ ደግሞ እኛ በአይናችን ተመልክተናል። እነሱ ከግል ስጋታቸው የመነጨ ነው። ይህን ሀሳብ የግል ስጋታቸው ነው፣ ግን ደግሞ እኛ እነሱን ባሉበት

የዞንም የክልልም የወረዳም መዋቅር ባለበት ይሄ ጸጥታ ከዚህ በኋላ ዳግም

ችግር በማይፈጠርበት ደረጃ መድረሱ ሁሉ እንዲያረጋግጡልን አድርገናል። እኛም በአካል አይተናል። በኦሮሚያ ክልል የቀጠለውን የጸጥታ ችግር እና የተፈናቃዮችን ስጋት በተመለከተ ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የክልሉ መንግስት ቃል አቀባይ ሀይል ዋደኛ ከሁለት ወራት በፊት ለአሜሪካ ድምፅ ሲናገሩ ተፈናቃዮቹ ይመለሱባቸዋል የተባሉትን የኦሮሚያ ክልል አካባቢዎች የጸጥታ ችግር ከግምት ያስገባ የመልሶ ማቋቋም ስራ እንደሚሰራ መጥቀስ

ቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጣው ሪፖርት በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በተፈጸመ ጥቃት

የአማራ ብሔር ተወላጅ ንጹሐን ዜጎች መገደላቸውን አረጋግጫለሁ ብሏል። በመንግስትና በሰብአዊ መብት ድርጅቶች ጥቃቱን ስለመፈጸሙ በስም የተጠቀሰው የኦሮሞ ነጻነት ሰራዊት ውንጀላውን አስተባብሏል። በአማራ ክልል ከኦሮሚያና ከሌሎች አጎራባሽ ክልሎች የተፈናቀሉ ከስድስት መቶ ሺህ በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው እንደሚኖሩ ከአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ

ያመላክታል ለአሜሪካ ድምፅ አስቴር ምስጋ ነው በመንበረ

ጴጥሮስ ስም የሚጠራው የኦሮሚያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መስረተናል በሚል መግለጫ መስጠታቸውን ተከትሎ የታሰሩት የሃይማኖት አባቶች ዛሬ ፍርድ ቤት እንደቀረቡ ና የአስር ቀናት የምርመራ ጊዜ እንደተጠየቀባቸውም ጠበቃቸው ተናገሩ። ከእንቅስቃሴው ጋር በተያያዘ የታሰሩት የሃይማኖት አባቶች ና አገልጋዮች ቁጥርም ዘጠኝ መድረሱንም ከመንበረ ጴጥሮስ ምስረታ አስተባባሪዎች መካከል አንዱ እንደሆኑ የጠቀሱት ዲያቆን አክሊሉ ዓለሙ ለአሜሪካ ድምፅ ገልጸዋል። የእስር እርምጃውን አስመልክቶ

ከሸገር ከተማ አስተዳደርና ከፖሊስ መምሪያው ምላሽ ለማግኘት ያደረግነው ጥረት ለዛሬም አልተሳካም። ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን በኩልም እስካሁን ድረስ ጉዳዩን አስመልክቶ ይፋ የተደረገ ምንም አይነት መግለጫ የለም። ፀሐይ ዳምጠው ትክታዩን ልካለች። የኦሮሚያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መንበር ጴጥሮስ መስርተናል በሚል ከትናንት በስቲያ ማክሰኞ በኦሮሚያ ክልል የሸገር ከተማ አስተዳደር መግለጫ እየሰጡ

የሃይማኖት አባቶችና አገልጋዮች በዚያ ዕለት ምሽት ከታሰሩ በኋላ ዛሬ በከተማ በሚገኝ ፍርድ ቤት እንደቀረቡ ከእንቅስቃሴው አስተባባሪዎች አንዱ እንደሆኑ የጠቀሱ ዲያቆን አክሊሉ አለሙ ለአሜሪካ ድምጽ ገልጸዋል። በትላንቱ ዘገባችን እንደታሰሩ ከተጠቀሱት ሶስት የሃይማኖት አባቶች በተጨማሪ ሌሎችም የሃይማኖት አባቶችና አገልጋዮች በፖሊስ እንደተያዙና አጠቃላይ ቁጥራቸው ዘጠኝ መድረሱን ዲያቆን አክሊሉ አመልክተዋል።

በዚሁ በሸገር ከተማ ልካ ኖኖ ክፍለ ከተማ ኖኖ ወረዳ ፖሊስ ጣቢያ ውስጥ ነው አሁን በዚህም ሰዓት ያሉት። ነገር ግን አባቶቻችን ብቻ ሳይሆኑ አሁን እስር ቤት ያሉት ሶስት አባቶች እና ከአባቶቻችን ጋር የነበሩት

ስድስት ግለሰቦች አሉ። ከጠበቆቻቸው መካከል አንዱ የሆኑት አቶ ዮሐንስ ጌታሁን ለአሜሪካ ድምፅ እንደተናገሩት ደንበኞቻቸው ዛሬ በሸገር ከተማ አስተዳደር በሚገኘው መልካ ኖኖ የመጀመሪያ ደረጃ ፍርድ ቤት ቀርበዋል። የአስራ አራት ቀን የጊዜ ቀጠሮ ተጠይቆባቸው የአስራ አራት ቀን ጊዜ ቀጠሮ ይበዛል ብሎ የወረዳው ፍርድ ቤት የአስር ቀን ጊዜ ቀጠሮ እንደሰጣቸው እና በዚህ እንደተለያዩ ይህን መረጃ ከነበሩ እማኞች ለመረዳት ችያለው። ፖሊስ

እስካሁን ከደንበኞቻቸው ጋር እንዲገናኙ እንዳልፈቀደላቸው ጠበቃው ገልጸዋል የስራ ባልደረባቸው በጥብቅና እጅ እንድቆምላቸው ነው የጠየቁኝ በሸገር ከተማ የመልካ ኖኖ ክፍለ ከተማ ፖሊስ ጣቢያ ሄድኩኝ ፖሊስ ጠይቅ ፖሊስ እኛ የደዘኘን አይመለከተንም ክፍለ ከተማ ሄድና ጠይቃሉ ክፍለ ከተማ ጠብቅ የጠየቁ ክፍለ ከተማ ደግሞ ኦሮሚያ ፖሊስ ኮሚሽን ሄድና ጠይቅ እዚህ እኛን አይመለከተንም የያዝነው እኛም አይደለንም አሉኝ ለማየትም ፈቃደኛ ስላልሆኑ በዚህ ጉዳይ

ጉዳይ ነው። ተመልሼ ወደ ኦሮሚያ ፖሊስ ኮሚሽን እጅ ያለው ኦሮሚያ ፖሊስ ኮሚሽን የጀነራሉን ቢሮ ላይ እየተጠባበቅን እያለን የአስር ቀን ቀጠሮ ተፈቅዷል እና እዛ የመድከሙን ጉዳይ ብትተው ምንም ችግር የለውም ሲሉኝ ትቼ ወጣው። ጠበቃው አክለውም ታሳሪዎቹ በፍርድ ቤት የቀረቡት እርሳቸው በሌሉበት እንደሆነ አስረድተዋል። ከእንቅስቃሴው አስተባባሪዎቹ አንዱ ነኝ ያሉት ዲያቆን አክሊሉ አለሙ የሃይማኖት አባቶቹ የታሰሩበትን ቦታ ለማወቅ የቻልነው ከብዙ ፍለጋ በኋላ ነው ብለዋል የኦሮሚያ

ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መንበር ጴጥሮስ በሚል ባለፈው ማክሰኞ ይፋ የተደረገውን እንቅስቃሴ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እስካሁን የተሰጠ መግለጫም ይሁን ይፋዊ አስተያየት የለም። የሸገር ከተማ አስተዳደር እንዲሁም የኦሮሚያ ክልልና የፌዴራል ፖሊስም ስለ ሃይማኖት አባቶች መታሰር በይፋ የሰጡት አስተያየት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን

ቅዱስ ሲኖዶስ በተለያዩ ጊዜያት ባወጣቸው መግለጫዎች እንቅስቃሴው ቀኖናውን የምንጻረር ሕገወጥ እንደሆነ አውግዞ አንድ መንበር አንድ ሲኖዶስና አንድ ፓትርያርክ በሚለው የቤተ ክርስቲያኗ አስተምሮና ቀኖና ልከበር እንደሚገባ በአጽንኦት አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ

ትራምፕ ለዩክሬንና ለእስራኤል እርዳታ የሚፈቅደው ስምምነት እንዳይቋጭ እንቅፋት እየሆኑ ነው። በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ እጩ እንደሚሆኑ የሚጠበቁት የቀድሞ ፕሬዚዳንት ዶናልድ ትራምፕ የውጭ እርዳታ እንዲለቀቅና የኢሚግሬሽን ደንቦችን እንዲጠብቁ በሚያደርገው ስምምነት ዳር እንዳይደርስ ሊያደናቅፉ ተነስተዋል። ለዩክሬን ለእስራኤልና ለታይዋን ድጋፍ የሚውሉ 106 ቢሊዮን ዶላር የውጭ እርዳታ የሚፈቅደው እና የሀገሪቱ

የኢሚግሬሽን ደንቦችን የሚያጠብቀውን ስምምነት ለመቋጨት ዋይት ሀውስ እና የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ዴሞክራትና ሪፐብሊካን አባላት ለወራት ሲሰሩ ቆይተዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳስኳራ ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። የሪፐብሊካን ፓርቲው እጩ እንደሚሆኑ የሚጠበቁት የቀድሞ ፕሬዚደንት ዶናልድ ትራምፕ

በመጪው ምርጫ ከሁሉም ግንባር ቀደሙ የኢሚግሬሽን ጉዳይ እንደሆነ አድርገው በሚመለከቱ መራጮች ድጋፍ ማክሰኞ ዕለት ኒውሃምፕሽር ላይ በተካሄደው ቅድመ ምርጫ አሸንፈዋል። ብዙ ሚሊዮን ሰዎች በህገ ወጥ መንገድ ወደ አገራችን እየጎረፉ ነው። ከየእስር ቤቱ ከየአእምሮ ህሙማን ተቋማት እየወጡ ነው የሚመጡት

በሚሊዮኖች የሚቆጠሩ እየወረሩን ነው የሚሉት ትራምፕ ባለፈው ሳምንት በማህበራዊ መገናኛ ገጻቸው ይህንን ለማስቆም መዘጋት ያለበት ቀዳዳ ሁሉ ካልተዘጋ ሪፐብሊካኖች መስማማት የለባቸውም ብለዋል።

ዋይት ሀውስ እና የመወሰኛ ምክር ቤቱ አባላት ለዩክሬን፣ ለእስራኤል እና ለታይዋን የጸጥታ ድጋፍ የሚውል 106 ቢሊዮን ዶላር እንዲፈቀድ የሚያስችለው ስምምነት ላይ ተደራድረው ዳር ለማድረስ ለበርካታ ወራት ሲሰሩ መቆየታቸው የሚታወቅ ነው። ሪፐብሊካኖች የሀገሪቱን ድንበሮች ለማስከበር እና የኢሚግሬሽን ሕጉን ለማጥበቅ የሚውል ወጪ በስምምነቱ ውስጥ እንዲካተት አጥብቀው ጠይቀዋል።

ባለፈው ሳምንት ፕሬዚደንት ባይደን ስምምነቱ ቢያንስ በሕግ መወሰኛው ምክር ቤት እንደሚጸድቅ ተስፋ እንዳላቸው ተናግረው ነበር። አሁን እንግዲህ ጥያቄው የሚቀርበው ለአፈ ጉባኤውና ለተወካዮች ምክር ቤቱ ይሆናል። እነሱስ ይህንኑ ሊያደርጉ ዝግጁ ናቸው?

ለስደተኞች መብት የሚሟገቱ በበኩላቸው ይህ ይሆናል የሚል ተስፋ እንደሌላቸው ነው የሚናገሩት። ኢሚግሬሽን ሀብ የተባለ ለስደተኞች መብት ተሟጋጅ ተቋም ከፍተኛ አባል የሆኑት ሊያ ፓራዳ ሲያስረዱ

በምክር ቤት ያሉት ሪፐብሊካኖች ድንበሩ ላይ ሰብአዊ ክብር በጠበቀና ስርዓት ባለው መንገድ ጥገኝነት የሚጠይቁ ሰዎችን ጉዳይ ለማስተናገድ የሚያስችል ፖሊሲ ከልባቸው አስበውበት ለማቅረብ ፈቃደኞች አይደሉም። ከዚያ ይልቅ አክራሪ ቀኝ ክንፍ አቋም የሚያቀነቀኑ ሪፐብሊካኖች የቀድሞ ፕሬዚዳንት ትራምፕን ጭምር በዚህ ጉዳይ ላይ የሚደረገውን ክርክር ተቆጣጥረውታል። እሱን ነው እያየን ያለ ነው።

የድንበር ጥበቃው ጉዳይ ዋነኞቹን የሪፐብሊካን ፓርቲውን ደጋፊዎች የሚያንቀሳቅስ ጉዳይ ሲሆን፣ ዲሞክራቶች አሸነፍን እንዲሉ የሚያስችል አንዳች ስምምነት የሚጸድቅ ከሆነ በዚህ የምርጫ ዓመት የሪፐብሊካኖችን የምረጡን ዘመቻ ቅስቀሳ ያበላሽባቸዋል። በአሜሪካ ኢንተርፕራይዝ ተቋም ከፍተኛ አባል የሆኑት ኖርመን ኦርንስቲን እንዲህ ሲሉ ያስረዳሉ።

ጆ ባይደንን ሊጠቅም የሚችል እና የድንበሩን ጉዳይ ከ2024 ምርጫ ዘመቻ የሚያስወጣ አንዳችም ነገር ለማድረግ አይፈልጉም። የጋዛና የዩክሬን ጦርነቶች በቀጠሉበት በአሁኑ ወቅት በዘንድሮ ምርጫ የዩናይትድ ስቴትስ የውጭ ፖሊሲ በመራጮች ዘንድ አሳሳቢ ጉዳይነቱ

እየጨመረ መጥቷል። አሶሲየትድ ፕሬስ እና ኖርክ ሴንተር የተባለው የፓርቲ ወገንተኛ ያልሆነ የምርምር ማዕከል ያካሄዱት የህዝብ አስተያየት ግምገማ እንደሚያሳየው 60 ከመቶ አሜሪካውያን በዘንድሮ ምርጫ ግንባር ቀደሙ ትኩረት የውጭ ፖሊሲ መሆን እንዳለበት ተናግረዋል። ለንጽጽር ባለፈው ዓመት 41 ከመቶ ነበሩ።

35 ከመቶ ተጠያቂዎች ደግሞ ዋናው የኢሚግሬሽን ጉዳይ መሆን አለበት ነው ያሉት። ባለፈው ዓመት ይህንን አቋም ያንጸባረቁት 27 ከመቶ ነበሩ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። ለምሽቱ የያዝናቸው ዜና ተኮር ዘገባዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ እንሻገራለን።

በደቡብ ወሎ ዞን ለጎ ሀይቅ አካባቢ በገበታ ለትውልድ ፕሮጀክት ከመሬታቸው የተነሱ አርሶ አደሮች ተገቢውን ካሳ አለማግኘታቸውን አስታወቁ። ካሳው መንግስት ባስቀመጠው ቀመር እንዳልተሰላ የጠቀሱት አርሶ አደሮቹ ጠቅላላ ክፍያውም ከምርታቸው ያገኙት ከነበረው ያነሰና ከኑሮ ውድነቱም ጋር እንደማይመጣጠን

ተናግረዋል። በአማራ ክልል መሬት ቢሮ በበኩሉ የካሳ ስሌቱ መመሪያውና ደንቡን መሰረት አድርጎ እንደተሰራ ገልጾ እስካሁን በጉዳዩ ላይ ለቢሮ የቀረበ ቅሬታ አለመኖሩንም አስታውቋል። ጥያቄ ያላቸው አርሶ አደሮች በወረዳና በዞን ደረጃ ለተቋቋመው ኮሚቴ ጥያቄያቸውን ማቅረብ እንደሚችሉም አመላክቷል። በአንጻሩ አርሶ አደሮቹ ቅሬታቸውን ለማቅረብ ተጽዕኖ እየተደረገባቸው መሆኑንም ጠቁመዋል። በጉዳዩ ላይ ከሀይቅ ከተማም ሆነ ከደቡብ ወሎ ዞን አስተዳደር መረጃ ለማግኘት ያደረግነው ጠ

ጥረት አልተሳካም። መስፍን አድራጌ ዝርዝር ዘገባ አለው።

ገበታ ለትውልድ በተሰኘ ሀገር አቀፍ የቱሪዝም መዳረሻ ፕሮጀክት ከታቀፉት አካባቢዎች አንዱ በሆነው የአማራ ክልል ደቡብ ወሎ ዞን ሀይቅ ከተማ ውስጥ መሬታቸው ለልማት እንደተወሰደባቸው ለአሜሪካ ድምፅ ከተናገሩት አርሶ አደሮች አንዱ ሁሴን ይሱፍ ናቸው። በከተማዋ ቀበሌ አምስት ቀቋ የተባለ አካባቢ ነዋሪ የሆኑት እኚሁ አርሶ አደር እርሳቸውን ጨምሮ ስድስት ቤተሰቦቻቸው የተዳደሩበት የነበረው ከሶስት መቶ ካሬ በላይ መሬት ለፕሮጀክቱ መወሰዱን ጠቁመው የተሰ

ሰጣቸው ካሳ ግን ቀድሞ ከመሬታቸው ያገኙት ከነበረው ገቢ ጋር የማይመጣጠን አሁን ያለውን የኑሮ ውድነትም ግምት ውስጥ ያላስገባ እንደሆነ ገልጸዋል። በሰኔ ነው የጀመሩት ሁለት ሺህ አስራ አምስት አሁን ድረስ ቆይቶ ካሳችን ሶስት ሳምንታችን ትናንትና ጅማ ካለፈ ሰጡ ከሶስት መቶ ካሬ በላይ ይሆናል ኔ መሬት አራት መቶ አርባ ዘጠኝ እግር የደረሰ ጫት ስልሳ ዘጠኝ እንደገና በመካከለኛ ተያዘ ጫት ማንጎ አስራ አንድ ማንጎ በመካከለኛ ተያያዘ ቡቃያ

ተያዘ እንደገና ደግሞ ቡና ሁለት ባንጎ ሁለት። ይሄ ካሳ ተሰብቶ ሲመጣ አምስት መቶ ሰላሳ ምናምን ሺህ ብር ነው የመጣው። ስለዚህ ይሄ ካሳ

አግባብ የለውም እንኳን ቤተሰብ ሊያስተዳድር እና ለምንም የማይሆንም። እናታቸውን ጨምሮ ስድስት ቤተሰቦቻቸው የሚተዳደሩበት መሬታቸው በልማቱ እንደተወሰደ የሚናገሩት ይመርሴድ የተባሉ ሌላው አስተያየት ሰጪም ለሶስት መቶ ዘጠና ካሬ ሜትር ይዞታቸው የተሰላላቸው የካሳ ክፍያ አምስት መቶ ሺህ ብር እንደሆነ ጠቅሰው ተመጣጣኝ አይደለም ሲሉ ቅሬታ አቅርበዋል። የሚያነበረን ያትክልት ቦታ ሶስት መቶ ዘጠና አንድ ካሬ ነው።

በዚህ ካሬ ላይ አራት መቶ አስራ ሶስት ትልልቅ ጫትና ሰብል እየሰጠ በአመት ሶስት ጊዜ የሚሰጠው ጫት አለ። ምንም ሰብል ያሰጠ አርባ ሶስት ግር ጫት አለን። አንድ ማንጎ አለን። ሰብል የሚሰጥ ማለት ነው ቡና

አንዳለን ትንሽ ማንጎ ደግሞ አንዳለን እና በበፊት በአዋጁ መሰረት በግብርና በሰሩት መሰረት የዚህ ግምት ሰባት ሚሊዮን ብር ነበር የመጣ። አሁን ደግሞ የሰጡን አምስት መቶ ሺህ ነው። በአመት ከመሬታቸው ከአምሳ ሺህ ብር በላይ እያገኙ እንደነበር ያስታወሱት አርሶ አደር ሁሴን መንግስት ባስቀምጠው ስሌት መሰረት በአመት የሚያገኙት ገቢ በአስራ አምስት ተባዝቶ ማግኘት አለብን ብለው ግምት ውስጥ ያወጡለትን ከአምስት እስከ ሰባት ሚሊዮን ብር እንዳላገኙ ተናግረዋል።

አስራ አምስት አመት ነው ይከፈላችኋል የተባል ነው። እኔ በአመት አምሳ ሺ ብር አካባቢ ያገኛለሁ። ከዛ ከጫት ሁለት ተዚ ነው የምጠቀምለት። ውሀ እያጠጣሁኝ በመስሎ ነው። ሞተር አለኝ። በሞተር ገዝቼ እያጠጣሁ ነው የምጠቀመው። ይሄው ነው መተዳደሪያ። ስለዚህ ይሄን ይሄ ሲታይ በጣም የሞተ እንትን ነው። አምስት መቶ ሰላሳ ምናምን ሺ ብር አስራ አምስት አመት እንዴት ነው ተብሎ ይሄ ይሰጠኛል? ሁለቱም አስተያየት ሰጪዎች የካሳ ክፍያ ስሌቱ መንግስት በአስቀመጠው ቀመር እንዳልተሰራና ይህም በብዙሀኑ ባለይዞታዎች ዘንድ ቅሬታን እንዳስከተለ አስረድተዋል።

የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ግን የካሳ ስሌቱ የተቀመጠውን ደንብና መመሪያ መሰረት አድርጎ የተሰራ እንደሆነ ገልጸዋል።

የቢሮ የሚመለከታቸው ባለሙያዎች ወርደው በትክክል የተሰራ አይደለም የሚለውን ቸክ ያደርጋሉ። ገበታ ለሀገርም፣ የመንገድ መሰረተ ልማትም፣ ሌላም ላይ እንደዛ ቸክ ይደረጋል ማለት ነው። በዛ መሰረት ነው የተሰራ። ብዙም በእኛ ደረጃ ዞኑ ወረዳዎቹ ከሰሩት ደግሞ የዚህኛው የተለየ ነገር የለውም። የተወሰነ ማስተካከያ ነው። የፍራፍሬ መሬት ሆኖ ሰብል ብለው የሰሩትን በፍራፍሬ እንዲሰራ፣ የሰብሉን መሬት በፍራፍሬ የሰሩት ካለ በሰብል እንዲሰራ፣ እንደዚህ አይነት እንትን እንዳይመጣ የክልሉ ከፍተኛ

የኛ ባለሙያ ነው ወርዶ አቅጣጫ ሰጥቶ የሰሩት አሁን በደንብ መተማመን ያለው ስራ ነው የተሰራ ማለት ነው። እስካሁን ለቢሯቸው ከጉዳዩ ጋር የተያያዘ የቀረበ ቅሬታ እንደሌለ ጠቁመው፣ በካሳ ስሌቱ ቅሬታ ያለው ካለ ግን በከተማው አስተዳደር እና በዞን ደረጃ ለተቋቋመው ኮሚቴ ማቅረብ እንደሚችሉ አስታውቀዋል።

እስካሁን ድረስ ባለው እንትን የካርሶ አደርን በእኛ በኩል የቀረበ ቅሬታ የለም። ተማም ነው ወደ ስራ እንዲገባ ነው ብሩ የተሰላው ካሳ እንዲገባ ነው። በእኛ በኩል በእርሰ መስተዳደሩ ጽህፈት ቤቱ በገንዘብ ቢሮ በኩል እንደ ክልል ተግባባን በኋላ ስራ የሰራን ማለት ነው። የቅሬታ ማስተናገጃ እሩም አለ። ከዛ አካባቢ ከንቲባ ጽህፈት ቤት ወይ የወረደው ከሆነ ወረዳ ወደ አስተዳደር ኮምፕሌን ያለው ካለ ተብሎ የሚያቀርቡበት ስርዓት አለ። ይህ ከተማ አስተዳደር ከንቲባ አቶ ከድር መሀመድ ስልክ ላይ ደውለንም ሆነ በጽሁፍ

መልእክት ጠይቀናቸው ምላሽ አልሰጡንም። የደቡብ ወሎ ዋና አስተዳዳሪንም በተመሳሳይ በስልክ ለማግኘት ብንሞክርም ስልካቸው አልሰራለንም። አርሶ አደር ሁሴን በበኩላቸው ቅሬታ ሰሚ ኮሚቴ ቢኖርም ቅሬታችንን የሚቀበለን አላገኝንም። የካሳ ግምታችንን ይህን ስናት ይግባይ ብለው አቋቋሙ እዛው ይግባይ ሰሚ ብለው እዛው እዛው ይግባይ ሰሚ ዘንዲዜን ያው በማመልከቻ ገልጠን ይህን አታፈሶ ዝርዝር እነሱ ተቀበለና ዘርዘረ ሰጠን። አሁን ድረስ አልፈቱትም። ያው እነሱ

ይህንን ስራ እንዴት እንደሰሩት ከሙያተኛ አንጡ ወረቀት አሏቸው አልሰጧቸውም። ይግባኝ ሰሚዎች አሁን ድረስ እየተጋተተ ነው። እኛ ወደ ከፍተኛ ፍርድ ቤት በምንም ይሁን በምን ክስ መስርተን እንዲያንል ከዚህ ቅሬታ ካልተያያዘ እዛ መሄድ አንችልም፣ ይመልሰናል። አርሶ አደሩ ላነሱት ቅሬታ ምላሽ እንዲሰጡን ወደ መሬት ቢሮ ኃላፊ አቶ ሲሳይ ተመልሰን ጠይቅናቸዋል።

እሱን በተመለከተ የህዝብ አካባቢ ላለው የከንቲባ ወይም የወረዳ እንትን ነው ቼክ የምታደርጋቸው አንተ። ቅሬታቸው ተሰምቷል አልተሰማም የሚለውን በመረጃ ላይ ተመስርተን ያለበትን እንትን ስለማናቅ ትክክለኛ መረጃ እንትን ለመስጠት እንቸገራለን። ግን በእኛም በኩል አርሶ አደሮችን የማግባባት እና በተሰራው ስራ ቅሬታ ካላቸው የማወያየት እና የአነሱት ቅሬታም ከምን አግባብ እንደሆነ እንዲታይላቸው የሚለውን በእኛም ግፊት እናደርጋለን። እንደዚህ አይነት ነገር ካለ ጠቅላይ ሚኒስትር አብይ

በይፋ አከታትለው ካደረጓቸው ገበታ ለሸገርና ገበታ ለሀገር ቀጥሎ በሶስተኛ ደረጃ ይፋ የተደረገው ገበታ ለሸገር ፕሮጀክት የቱሪዝም እንቅስቃሴን በእጅጉ ያነቃቃል ባለው የገበታ ለትውልድ ሀገር አቀፍ ፕሮጀክት ስምንት የቱሪዝም መዳረሻዎች እንደሚለሙ አስታውቆ ወደ ትግበራ መግባቱ አይዘናግ። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራቂ።

በመቀጠል የምናልፈው ወደ ሳይንስና ቴክኖሎጂ ዘገባ ነው። ናሳ ከ5 ዓመታት በኋላ ሰውን ወደ ጨረቃ ለመላክ በሶስት ደረጃዎች የተከፈለ መርሃ ግብር ነድፎ እየሰራ ይገኛል። በዚህ ተልዕኮ መሰረትም ከአንድ ዓመት በፊት የጨረቃ ጉዞን አሳክቷል። ለዚህ አመት ያቀደው ሌላ የጉዞ እቅድ ደግሞ እንዲራዘም አድርጓል። በእነዚህና ሌሎች ጉዳዮች ላይ ጥያቄዎች ማብራሪያ እንዲሰጡ በናሳ ጆንሰን ማዕከል የአስትሮፊዚክስ ሳይንቲስት የህዋ አየር ሁኔታና የፀሐይ

ተመራማሪ የሆኑት ዶክተር ጥላዬ ታደሰን በፍቃዱ ሞረዳ ጋብዛቸዋል። ወደዛው ነው የምናልፈው። አስትሮቦቲክ የተሰኘ አንድ የግል ኩባንያ ፐርግሬን ዋን የተባለ የጨረቃ ላይ የምታርፍ ሳተላይት አዘጋጅቶ ነበረ። እንግዲህ ይቺ ፐርግሬን ላንደር የጨረቃ ላይ የምታርፍ ላንደር

ቮልካን ቮልካን በተባለ በዩኤልኤ የግል ኩባንያ ፐርግሬን ዋን የተባለ የጨረቃ ላይ የምታርፍ ሳተላይት አዘጋጅቶ ነበረ። እንግዲህ ቺ ፐርግሬን ላንደር የጨረቃ ላይ የምታርፍ ላንደር ቮልካን በተባለ በዩኤልኤ ወይም ደግሞ

ዩናይትድ አይላንስ ሮኬት አማካኝነት ከፍሎሪዳ ተነስቶ ከጥቂት ሰዓታት በኋላ እቺ ሳተላይት ምን ትሆናለች? ችግር ይገጥማታል። ችግሩም እንግዲህ በሁለቱ ታንከሮች ወይም ደግሞ ሁለቱ ታንከር ሳሉ፣ እነኚህ ታንከሮች ነዳጅ የያዙ ናቸው። አንዱ ኦክሲዳይዘርዝ ነው ማቀጣጠያ

ባልታወቀ ምክንያት ጋዙ ሊክ ያደርጋል፣ መውጣት ይጀምራል። ከሰው ከመውጣት ይጀምራል። ያ በሚገባው ፕሮፐርሽን ወይም ደግሞ ማስወንጨፍ ሰዓት በትክክል ሳተላይቷ ወደ ተፈለገው ኦሪንቴሽን አልመለሳትም። ኦሪንቴሽን ማለት ወደ ጨረቃ ሶላር ፓናል ስላለው የፀሐይ የሚቀበል ፓናል

ወደ ፀሐይ ፊቱን አፌስ መዞር ነበረበት እና ያ አልተሳካም። ስለዚህ ማስወንጨፊያ ወይም ደግሞ የሀይል መስጫው ስንትን ስላልነበረ የግድ የጨረቃ ኦርቢት ላይ ከደረሰች በኋላ ወደ ምድር ተመልሳለች። በሚቀጥለው ጉልበት ስለሌላት ምንድን ነው የተደረገው? እዚሁ የምድር አካባቢ አየር ውስጥ በመገባች ሰዓት በፓስፊክ በፉጂ አይላንድ አካባቢ መሰለኝ እና

እዛ እንድትቀጣጠል ባየር ላይ ተደርጓል። አሁንም ሌላ ድርጅት ደግሞ በሚቀጥለው አስራ አምስት ቀን ከሂውስተን አካባቢ ሌላ ሮኬት እንደሚያስወነጅ መረጃዎች አሉ። ይሄኛው የሚሄደው ሮኬት የተለየ ተልዕኮ አለው ወይስ የፊተኛው ሮኬት አይነት ስራ? ይሄም እንግዲህ የዛው የዛው አላማ አንዱ አካል ነው። ኢንቲቲቭ ማሽንስ የሚባል አለ

ይሄ ሂዩስተን የሚገኝ ሂዩስተን ቤዝ ያደረገ የግል ካምፓኒ ነው። እነሱም ደግሞ ኖቫ ሲ ኖቫሲ የሚባል ላንደር ነው ጨረቃ ላይ ሊያሳርፉ የፈለጉት። ይሄኛው አሁን የሚላከው ፋልከን ናይን ነው። የፋልከን ናይን እንግዲህ ስፔስ ኤክስ የሰራ ሮኬት ነው። የሮኬት ብዙ ልምድ አለው። ብዙ እንትኖችን ኢንተርናሽናል ስፔስ ስቴሽን የሚደርሱ ካርጎችን፣ ሳተላይቶችን የመላክ

አቅም ያለው ነው። የተመሰከረለን ነው። እንትንም አልሬዲ አግኝቷል፣ በናሳ እውቅናም አግኝቷል። ፋልኮን እና ይሄኛው ሰላሳ ሁለት ደቂቃ ነው የፈጅበት ከፋልከን ተሸክሞት ይሄዳል። ከዛ ፋልከን ከሱ ይለያል። አምስት ቀን ይፈጅበታል ጨረቃንም ለመድረስ እንግዲህ በ2024 ፌብሩዋሪ የሚቀጥለው ወር ላይ ነው ወደ ጨረቃ ይላካል ተብሎ

ላይፍ ይችላል ተብሎ የታቀደው እሱም እንግዲህ አምስት የናሳ መሳሪያዎችን ይይዛል። ከእነኛ ውስጥም እንግዲህ ሮቨርስ አሉ። የመጀመሪያውም ሮቨሮች አንድ ትንሽ ሮቨር አለችው አይሪስ የተባለ ሮቨር፣ በጣም በእጅ ልትያዝ የምችል ሮቨር ነው። መኪና ጎማ ያለው መኪና ነው የሚሄድ ከላንደሯ ስታርፍ፣ ከላንደሯ ርቆ የሆነ ቦታ ሊሄድ የሚችል እና እንግዲህ ኢንቲውቲቭም

ይሄንን ተመሳሳይ ነው እሱም የሚያደርገው። ባለፈው ዓመት ስንነጋገር ናሳ ወደ ጨረቃ ከአምሳ ዓመት በኋላ ፕሮጀክቱን ወደ ጨረቃ ላይ ሰውን ለማሳረፍ ከጀመራቸው ፕሮጀክቶች መካከል ሶስት የተለያዩ ምድቦችን እንደነበሩት ነግረውን ነበረ። በዚህ አርቴሚስ በሚለው ስያሜ ማለት ነው አርቴሚስ አንድ፣ ሁለት እና ሶስት ተብሎ አርቴሚስ አንድ ሄዶ መጥተዋል። አርቴሚስ ሁለት ደግሞ በዚህ

ዓመት ሁለት ሺህ ሀያ አራት ይሄዳል ተብሎ ነበረ። ይህን ተከታታዮቻችንን ባለፈው ጊዜ ተናግረን ነበረ። አሁን ባለው መረጃ ግን የሁለት ሺ ሀያ አራቱ እቅድ ለሁለት ሺ ሀያ አምስት እንዲተላለፍ ተደርጓል። ምንድን ነው ምክንያቱ? እንግዲህ የሁለተኛው ከአርጠሚስ የሚለይ ከአርጠሚስ አንድ የሚለየው ሁለተኛው አራት አስትሮናውቶች ውስጡ ይቀመጣሉ። እንግዲህ እነኛ አራት ሰዎች ኦልሬዲ አምና ተመርጠዋል።

እነኚህ ደግሞ እነኚህ ሰዎች ደግሞ ከአንደኛው የተለየ የሚያስፈልጋቸው ሂውማን ላይፍ ሰፖርት ሲስተም የምንለው። ላይፍ ሰፖርት ሲስተም ማለት ሰው ህይወት ያለው ነገር ስለሆነ መተንፈስ አለበት። ይሄ ዙሪያችን ያለ የአየር ክብደት ወይም የአየር ጫና ወይም ደግሞ አትሞስፌሪ ፕሬዥር የምንለው እሱም ደግሞ ይሄ ምድር ላይ ያለ ሌቭል መሆን አለበት ለሰውነታችን፣ የደም ዝውውራችን ወይም ጠንነታችን ሁሉ ነገር በትክክል ሊሰራ እንደሚችል ያንን ሊቆጣጠሩ የሚችሉ ሲስተሞች አሉ።

የሰውን ላይፍ ሰፖርቲንግ ሲስተም እነኛ ሲስተሞች በትክክል ለመስራታቸው ለማረጋገጫ ነው። ሁለተኛው በአጠሚስ አንድ ጊዜ ኦራን ወደ ምድር በሚልመለስበት ጊዜ ወደ ከባቢ አየር ሲገባ በከባቢ አየር እና በኦራን መካከል ሰበቃ ይፈጠራል። ያ ሰበቃ እሳት ይፈጥራል። ያ እሳት ደግሞ ኦራን ምድር እስኪደርስ ድረስ ፓራሽቱን ተጠቅሞ እስኪወርድ ድረስ እሳቱ ስለነበረ ያ ያልተፈለገው ያህል

የውጭ ውንገላ አቃጥሎት ነበረና፣ ያ ለምን ያ ማቴሪያል ያ የተሰራበት ነገር ንጥረ ነገር ለምን ተቃጠለ የሚለው ውስጥ እንኳን ችግር አልፈጠረም፣ ግን ለምን ያ ይሆናል የሚለው መጠናት ስላለበት እና ያም መፍትሄ ሊገኝ ይገባዋል። ምክንያቱም በሚቀጥለው ሰውን ውስጡ ስለሚኖር ማለት ነው። ያም አንዱ እንትን ነው። በሶስተኛ ደረጃ ደግሞ አቦርት ሲስተም የምንለው አለ። አቦርት ሲስተም ማለት

ሳተላይቱ ሮኬቱ ከምድር ሲነሳ ኤስ ኤል ኤስ ፍሎሪዳ ልክ ሲተኮስ ኤስ ኤል ኤስ ሲነሳ ችግር ቢያጋጥመው ፌለር ቢያደርግ እንደነ ማነው እነ ኮሎምቢያ እነ የመሳሰሉ እነኛ ፌል ያደረጉ ሰዎች ብዙ ሰዎች የሞቱባቸው ቻሌንጀር እንዳይፈጠር ምን ይደረጋል? አቦርት ሲስተም አለ። የአቦርት ሲስተም ልክ ችግር ሲፈጠር

ኦራየንን ይገነጥልና ይዞ ሄዶ ሌላ እዛ ያሳርፋል ማለት ነው። ራቅ ብሎ እንዲያርፍ ያደርጋል። እላዩ የተሰካ ሮኬት ነው እሱ፣ ትርፍ ሮኬት ነው እሱ ይዞ ይሄዳል። ያም ሲስተሙም እንደገና ቴስት መደረግ ስላለበት እና መሰራት ያለባቸው ነገሮች ስላሉ እነኛም ነገሮች መስተካከል እንዳለባቸው እነኝህ ሶስት ነገሮች እንደ ሜይን ሪዝን ተደርገው በኤጀንሲው ምክንያት ተደርገው ወጥተዋል። ባለፈው ሳምንት በነበረው

ብሪፊንግ ላይ ይህንን ሲናገሩ ነበር። የናሳውም ገዢ ማለት ነው እነኚህ ሶስቱ ናቸው። ስለዚህ ምን ሆነ አርጠሚስ አንድ ሁለት ከዲሴምበር ሁለት ሺህ ሀያ አራት በአሁኑ ነበር መሆን የነበረበት፣ በሁለት ሺህ ሀያ አምስት ሴፕቴምበር እንዲሆነ ተደርጓል። ሌ ነው እንግዲህ የታቀደው እቅድ ከዛ አራት እያለ ይቀጥላል። አራት ደግሞ ጌት ዌይ ነው እያለ ይቀጥላል ማለት ነው እንግዲህ

እስቲ ስለ አራት እንግዲህ ጊዜው ሲደርስ እንነጋገራለን። ሌላው አርቲፊሻል ኢንቴሊጀንስ ወይንም ደግሞ ሰው ሰራሽ አእምሮ የምንለው ነገር ነው። ይሄ ነገር ተስፋም አለው፣ ነገሮችም አሉት፣ ብዙም ስጋቶች አሉት እና ይሄ ተስፋና ስጋት በህዋ ምርምር ውስጥ በምን መንገድ ነው የሚታየው? አርቲፊሻል ክህሎት ህዋ ላይ ብዙ ጥቅም አለው።

አሁን ለምሳሌ ኦራያንን ብነግርህ ኦራያን ውስጥ ብዙ ሲስተሞች አሉ። አቪዮኒክ ሲስተሙ አለ፣ ናቪጌሽኑን ይሁን የተለያዩ ነገሮችን የሚቆጣጠር እንደገና ደግሞ ዲስፕሌዮች አሉ። ስፔስ ዌዘር አሁን እኛ ስለ ለአስትሮናውንቶቹ እንትን እናቀርብላቸዋለን። ስፔስ ዌዘሩን ዙሪያቸው ያለው ምን አይነት ነው የሚለውን ዲስፕሌይ ያገኛሉ። ያን ዲስፕሌይ ለማድረግ እንግዲህ አርቲፊሻል ኢንቴሊጀንስ ነው ዳታዎችን

በመቀበል ከፀሐይ የተሰሩ ብዙ ሶፍትዌሮች አሉ። እኛም መስራት የያዝናቸው ሶፍትዌሮች አሉ እና እኛ ሶፍትዌሮች በራሳቸው ነው በዚህ ሰዓት ውስጥ በዚህ በሚቀጥሉት ምናምን ሰዓት ውስጥ ይህን አይነት ራዲሽን ሊመጣ ይችላል የሚለውን ካገኘው ዳታ ተነስቶ ዝግጅትን ያደርጋል። ዋርኒንግም ይሰጣቸዋል። እነሱ በዚህ የሚቀጥለው በዚህ ሰዓት ውስጥ ይህን ይመጣልና፣ ይህን አድርጉ፣ ይህን አድርጉ የሚለውን ውሳኔን ይሰጣል። እንግዲህ በፍቃዱ ማንኛውም ነገር

ችግር አለው፣ ጥቅምም አለው። ከችግሮቹ አንዱን ልንገር። አሁን ለምሳሌ አርቲፊሻል ሰው ሰራሽ ክህሎት ውሳኔን ለመስጠት ዳታ ተቀብሎ ነው፣ መጀመሪያ በዳታ ሰልጥኗል። አሁን ውሳኔ ለመስጠት በወቅቱ ያገኘው ዳታ የተሳሳተ ዳታ ከሆነ ያ የሚወስደው ዲሲሽን ወይም ደግሞ የሚወስደው ያንን ችግር ለመቅረፍ የሚወስደው እርምጃ አስከፊ ሊሆን ይችላል

የተሳሳተ ኢንፎርሜሽን ስላለው የተሳሳተ ዳታ ስላገኘ ማለት ነው። እና ፌልም ሊያደርግ ይችላል። አንደኛው ፓርት ፌል ሲያደርግ፣ ሌላ ሜጀሮችን የሚወሰዱበትን አይነት ነገሮችን የሰውሊ ዲቫይስ ማድረግ አለበት። ከዛም አልፎ ተርፎ ደግሞ አገሮች፣ የዓለም ሀገራት ሁሉ ተሰብስበው በዚህ በአርቲፊሻል ክህሎት ላይ ውሳኔ መስጠት አለባቸው። የጋራ የሆነ ህጎችን ማውጣት አለባቸው።

ኢቲካል እንዴት ነው መጠቀም የምንችለው? እንዴት ነው ወደፊት እንትን የምንለው የሚለውን ማድረግ አለባቸው። ይሄንን ነው ማለት የምችለው። በፍቃድ በጣም አመሰግናለሁ። ዶክተር ጥላይ ታደሰ በጣም አመሰግናለሁ። በፍቃድ

እንደምትከታተሉ የቆያችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሀሙስ ምሽት መሰናዷችን ነበር ከኛ ጋር ስለቆያችሁ እናመሰግናለን ዝግጅቶቻችን ላይ ያሏችሁን አስተያየቶች በቪኦኤ አማርኛ የፌስቡክ ገጻችን ላይ እንድታደርሱን እየጋበዝን በዚሁ እናጠቃልላለን ኤደን ገረሞ መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ ስርጭቱን ከስቱዲዮ በመቆጣጠር ከመላው አሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን አብረናችሁ ነበርን በነገው ምሽት እንገናኝ ጤና ይስጥልኝ